ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪዮኤ አስገባቸው ጋቢና ጉዛችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሰላም እንደምናመሻችሁ፣ መስታወት አረጋው ነኝ። የምሽቱን ፕሮግራማችንን ላስተዋውቃቸው። ትላንት በመኪናቸው ውስጥ ሞተው የተገኙት የታላቁ የህዳሴ ግድብ ግንባታ ዋና ስራ አስኪያጅ የኢንጂነር ስመኘው በቀለ የቀብር ስነ ስርዓት የፊታችን እሁድ እንደሚፈጸም አስተባባሪ ኮሚቴው አስታወቀ። ኢትዮጵያ ውስጥ አሁን እየተከናወነ ያለው በአጠቃላይ እየሄድንበት ያለ ሁኔታ ኢትዮጵያንስ ወይ ነው የሚባለው። የራሳችን አካሄድ አለን። ይሄ የራሳችን አካሄድ ውስጥ ትልቅ ዋጋ ተሰጥቶት እየተሄደ ያለበት አቅም ግንባታ ላይ ነው። ይህም አቅም ግንባታ ወጪ ቅነሳን መሰረት ያደረገ ነው። ኢንጂነር ስመኛው በቀለ ከዚህ ቀደም ከቪኦኤ ጋር ያደረጉትን ቃለ ምልልስ ነበር ያሰማናችሁ። በሌላ ዘገባ ግንቡን እና ፍርስ ድልድዩን እንገንባ በሚል መሪ ቃል በተጀመረው የጠቅላይ ሚኒስትር አብይ አህመድ ዩናይትድ ስቴትስን ጉብኝት የዋሽንግተን ዲሲ እና አካባቢዋ ነዋሪዎች ምን ይላሉ? ዶክተር አብይ በሰሩት ስራ በጣም ደስተኛ ነኝ። ለእኔ ፐርሰናሊ እንደ አንድ ወጣት ኢትዮጵያዊ አይኔን እንደገና ሀገሬ ላይ እንዳደርግ ነው ያደረጉኝ። አላማዬም፣ ህይወቴም የነበረው ከሀገሬ ውጪ ነው ፊቸሬ ሳስበው የነበረው። አሁን ግን እሳቸው ከመጡ በኋላ ሪሊ ኢትዮጵያ ውስጥ ነው ፊቸሬ መሆን ያለበት ኢትዮጵያ ላይ ነው ማየት ያለብኝ ብዬ እያንዳንዷን ነገር ነው የምከታተለው ከዘዋውረን ጠይቀን ሙሉ ዘገባውን ይዘናል። በሌላ ዘገባ ዚምባብዌ የቀድሞ መሪዋ ሮበርት ሙጋቤ የማይሳተፉበትን ታሪካዊ ምርጫ ከ38 ዓመታት በኋላ ለመጀመሪያ ጊዜ የፊታችን ሰኞ ሐምሌ 23 ቀን 2010 ዓ ም ታካሂዳለች። ሐቀኛ ለውጡ ስለመምጣቱ እርግጠኛ አይደለሁም። በዚህ ሳቢያ ያን ያህል የሚያስፈነድቅ ነገር የለም። ለጊዜው ሌሎችም ዘገባዎች ጊዜ ከበቃን እናካትታለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሽ መጥቻለሁ። የዩናይትድ ስቴትስ ባለስልጣኖች ፍልሰተኞች ወደ ሀገሪቱ ከገቡ በኋላ ከልጆቻቸው የተነጠሉት ቤተሰቦች ከወላጆቻቸው ጋር እንዲገናኙ በፍርድ ቤት የተሰጣቸው የጊዜ ገደብ አልፏል። ህገወጥ በሆነ መንገድ ወደ ሀገሪቱ በመግባታቸው ከልጆቻቸው እንዲነጠሉ ከተደረገ በኋላ በፍርድ ቤት ትእዛዝ እንዲገናኙ የተሰጠው የጊዜ ገደብ ትላንት ነበር። እስካሁን ባለው ጊዜ ከ1400 በላይ የሚሆኑ ከ አመት እድሜ በታች ልጆች ከቤተሰቦቻቸው ጋር እንደተገናኙ ተገልጿል። 378 ለአሳዳጊዎች እንደተሰጡም ታውቋል። ሰባት መቶ የሚሆኑ ልጆች አሁንም በመንግስት ቁጥጥር ስር ናቸው። እጣቸው ምን እንደሚሆን አልታወቀም። በሌላ ዜና በኩርዶች የሚደገፈው የሶሪያ ዲሞክራሲያዊ ካውንስልና በዩናይትድ ስቴትስ የሚታገዘው የሶሪያ ዲሞክራሲያዊ ኃይሎች መልእክተኞች ከሶሪያ መንግስት ባለስልጣኖች ጋር ለመነጋገር ሶሪያ እንደሚገኙ ዛሬ ተገልጿል። መልእክተኞቹ ደማስቆ የገቡት ከሁለት ቀናት በፊት መሆኑን የሶሪያ ዲሞክራሲያዊ ካውንስል ተባባሪ ሊቀመንበር ሪያድ ዳራር ገልጸዋል። የኩርድ ባለስልጣኖች ስለ ሰሜን ሶሪያ ወይም ስምምነት በሚያመራ ጉዳይ ላይ እየተነጋገሩ መሆናቸውን አክለው ተናግረዋል። የሶሪያ ዲሞክራሲያዊ ካውንስል መልእክተኞች በይፋ ወደ ሶሪያ መዲና ሲሄዱ ለመጀመሪያ ጊዜ ነው። አንድ የዩናይትድ ስቴትስ ወታደራዊ አውሮፕናል ሰሜን ኮሪያ በኮሪያው ጦርነት ወቅት የተገደሉ አሜሪካውያን ወታደሮች ያለቻቸው 55 አስክሬኖች ወደ ሀገራቸው መልሷል። የኮሪያው ጦርነት የተካሄደው ከ60 ዓመታት በላይ በፊት እንደነበር የሚታወቅ ነው። የዋይት ሃውስ ቤተ መንግስት ትላንት ባወጣ ዘገባ ይህንኑ አረጋግጧል። የፓኪስታን የምርጫ ኮሚሽን ዛሬ በገለጸው መሰረት እውቅ ስፖርተኛ የነበሩ ኢምራን ሀል በምክር ቤታዊ ምርጫ እንዳሸነፉ ይሁንና ፓርቲያቸው በምክር ቤቱ የብዙሀንነት ቦታ ለመያዝ የሚያስችላቸው ያህል ድምጽ ባለማግኘቱ የጥምር መንግስት ለማሰማራት ይገደዳሉ። የምርጫው ኮሚሽን ይህን ያለው ሀን ተህክ ኢንሳፍ የተባለው ፓርቲያቸው ማሸነፉን ትላንት ከገለጹ በኋላ ነው። በቴሌቪዥን የድል ንግግር ሲያደርጉ በሀገሪቱ ባለው ብልሹ አስተዳደር ምክንያት የሰፈነው ድህነትንና ሙስናን ለማጥፋት እታገላለሁ ብለዋል። ለዛሬ የያዝነላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን የጋቢና ጉዟችን ይቀጥላል። እኔ መስታወት አድራጋው ነኝ። አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ስ ወደ መጀመሪያው ዘገባ ነው የምናልፈው። ትላንት በመኪናቸው ውስጥ ሞተው የተገኙት የታላቁ የሕዳሴ ግድብ ግንባታ ዋና ስራ አስኪያጅ የኢንጂነር ስመኘው በቀለ የቀብር ስነስርዓት የፊታችን እሁድ እንደሚፈጸም አስተባባሪ ኮሚቴ አስታወቀ። ኢንጂነር ስመኘው በጥይት ተመተው መሞታቸውን የገለጸው ፌዴራል ፖሊስ እስካሁን ይፋ ያደረገው የምርመራ ውጤትም ሆነ የሰጠው ፍንጭ የለም። እስክንድር ፍሬው ከአዲስ አበባ ዝርዝሩን ይዟል። የታላቁ የህዳሴ ግድብ ግንባታ ዋና ስራ አስኪያጅ የኢንጂነር ስመኘው በቀለ ሞት ማነጋገሩን በቀጠለባት የሀዘን ድባባ ጠላባት ኢትዮጵያ የቀብር ስነ ስርዓቱ ዝግጅትም ቀጥሏል። በመስቀል አደባባይ በመኪናቸው ውስጥ ሞተው የተገኙት በጥይት መመታታቸውም የተረጋገጠው የኢንጂነር ስመኘው በቀለ አስከሬን የቆየው ለምርመራ በተላከበት በቅዱስ ጳውሎስ ሆስፒታል ነው። የመንበረ ጸባዖት ቅድስት ስላሴ ካቴድራል ደግሞ የመጨረሻ ማረፊያው እንደሚሆን የቀብር ስነ ስርዓቱን ለማስፈጸም የተቋቋመው ብሔራዊ አብይ ኮሚቴ አስታውቋል። ኮሚቴው ዛሬ ለጋዜጠኞች ባሰራጨው መግለጫ እንዳለው የቀብር ስነ ስርዓቱ የፊታችን እሁድ ሐምሌ 22 ቀን ከቀኑ በ7 ሰዓት አራት ኪሎ በሚገኘው በዚሁ በቅድስ ስላሴ ካቴድራል ይፈጸማል። በቀብር ስነ ስርዓቱ ላይ ቤተሰቦቻቸው፣ ከፍተኛ የመንግሥት ባለሥልጣናት፣ የሥራ ባልደረቦቻቸውና መላው ሕዝብ ይገኛል ብሏል። ኮሚቴው ዛሬ ሊፈጸም ታስቦ የነበረው የቀብር ስነ ስርዓት ወደ እሁድ የተላለፈውም ለአንድ ታላቅ የልማት ጀግና በሚመጥን ሂደት እንዲታጀብ በመፈለጉ እንደሆነ አመልክቷል። ኢንጂነር ስመኘው ጆሮ ግንዳቸው አካባቢ በጥይት መመታታቸውንና መኪናቸው ውስጥም ሽጉጥ መገኘቱን የገለጸው ፌዴራል ፖሊስ አሟሟታቸውን እየመረመረ መሆኑን ትናንት አስታውቋል። እስካሁን ግን ይፋ የተደረገ የምርመራ ውጤት የሚሆን ሌላ ፍንጭ የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ኢንጂነር ስመኘው በቀለ ከትግርኛ ቪኦኤ ባልደረባችን በትረ ስልጣን ጋር ያደረጉትን ቃለ ምልልስ ስራቸውን ለማስታወስ ያህል እናሰማችኋለን። ዘገባው እንደደረሰን እናቀርባለን። ግንቡን እናፍርስ፣ ድልድዩን እንገንባ በሚል መሪ ቃል በተጀመረው የጠቅላይ ሚኒስትር አብይ አህመድ የዩናይትድ ስቴትስ ጉብኝት የዋሽንግተን ዲሲና አካባቢዋ ነዋሪዎች ምን ይላሉ? ተዘዋውረን ጠይቀናል። ቆንጂት ታየና የማህበራዊ ገጻችን ኤዲተር አበባየሁ ገበያው ናቸው። በተለያዩ የኢትዮጵያውያን ምግብ ምግብ ቤቶችና ገበያዎች ዞር ዞር ብለው የጠየቁት፣ ወደዛው እናልፋለን። ስለ ዶክተር አብይ ክንዋኔዎች አስተያየታቸውን ጠይቀዋቸዋል። ለነገ ቅዳሜ ዝግጅት ቲሸርቶችና ባንዲራዎች ሲገዙ ያገኟቸውን ኢትዮጵያውያን ዶክተር አብይ ቀረብ ብለው ሊያገኟቸው እድል ቢያገኙ ምን ይሏቸዋል? ወደፊት ምን እንዲያከናውኑ ትሻላችሁ? ወዘተ ጠይቀዋቸዋል። ወደዛው ፋይል እንለፍ። ቤተልሄም ጥጋቡ እባላለሁ። ሲልቨር ስፕሪንግ አካባቢ ነው የምኖረው። ተማሪ ነኝ። ዶክተር አብይ በሰሩት ስራ በጣም ደስተኛ ነኝ። ለእኔ ፐርሰናሊ እንደ አንድ ወጣት ኢትዮጵያዊ አይኔን እንደገና ሀገሬ ላይ እንዳደርግ ነው ያደረጉኝ። አላማዬም ህይወቴም የነበረው ከሀገሬ ውጪ ነው፣ ፊውቸሬ የሳስበው የነበረው። አሁን ግን እሳቸው ከመጡ በኋላ ሪሊ ኢትዮጵያ ውስጥ ነው ፊውቸሬ መሆን ያለበት፣ ኢትዮጵያ ላይ ነው ማየት ያለብኝ ብዬ እያንዳንዷን ነገር ነው የምከታተለው ይሄ ደግሞ የኔ ብቻ ሳይሆን የብዙ ወጣቶች ወጣቶችም ትልልቅ ሰዎችም ይመስለኛል። ብዙ ፎከሳችን አሁን ኢትዮጵያ ሆኗል። ሁሉም ሰው መደመር፣ ኢትዮጵያ ፍቅር ሆኗል ቋንቋችን እና እንደዛ ሆኗል። በመግባታቸው በጣም ደስተኛ ነኝ። እሳቸውን ጄ ለማየት በጣም ጓጉቻለሁ። እርግጠኛ ነኝ ብዙ ለውጥ ይመጣል። እዚህም ያለው ህብረተሰብ በደንብ እንደሚያናገራቸው ዲያስፖራው ኢንቮልቭድ እንደሚሆን እንዴት ሰፍ ብሎ ሰው እየጠበቃቸው እንደሆነ ስላወቅን በጣም ደስተኛ ነው በአንድ ቃል ብገልጻቸው ዶክተር አብይን ወገግታ የጠዋት ፀሐይ ወገግታ በቃ ጮራ ነገር ነው የሆኑልን ልክ ጨለማ ውስጥ ያለ ሰው ትንሽ ሰንራይዝ ነው እላቸዋለሁ በቃ ጮራ ናቸው ስናይ ሰው ለዛ ነው ጉጉት ያለው ልቡ ሰፍሰፍ ያለው እሳቸውን ሲያይና ወገግታ ናቸው ልክ ሰውም እንደዛ ነው የሚሳሳላቸው ገና ፀሐይ እኮ በደንብ አልወጣም ግን ትንሽ ስለ ፍንጣሪ ስላየን በጣም ሰው ሁሉ ሰፍ ብሏል ተደስተናል እኔ እሳቸውን ባገኛቸው መጀመሪያ ጥምጥም ብዬ ነው ማቅፋቸው። ከዛ በኋላ እኔ ኦነስትሊ እሳቸው ምን ያደርጉልኛል ሳይሆን እኔ ምን እንደማድረግ ነው እያሰብኩ ያለሁት። አሁን ነገሮች የተስማሙ ነው። ለሁሉም አይነት የሙያ ዘርፍ ነገሮች እየተመቻቸው ይመስለኛል። በተለይ ለንግድ ጥሩ ኦፖርቹኒቲ እየተከፈተ ያለው በተለይ ከኤርትራ ጋር ካለን ሁኔታ እና አሰብን መጠቀም ከጀመርን ወደፊት ሀገሬ ሄጄ ብዙ እንደማለማ እንደማሰፋና፣ እንደ በንግድ በጣም በጣም እንደምሰራ ነው ማስበው እና አሁን የተከፈተው ያለው ትንሽ መንገድ ትልቅ ነው። ሶ እርግጠኛ ነኝ የዛሬ አስር አመት ኦራ አምስት አመት ኢትዮጵያ ውስጥ ሰርቶ ለመለወጥ የሚፈልግ ሰው ብዙ ሆፕ አለው። ና እሷን ስላየው ገና በጣም ተደስቻለሁ። በአጭር ጊዜ ውስጥ ሰርቼ አገሬ እንደምገባ እርግጠኛ ነኝ። ዘነበች መንግስቱ ባላለው ያሉት የሲልቨር ስፕሪንግ ዳውንታውን የምግብና ገበያ ባለቤት ነኝ። በጣም ጥሩ ነው። ሰው በጣም ደስ ስላለው ካኔተራውም ይሸጣል፣ መዳሊያውም ይሸጣል ባንዲራውም፣ ሁሉ ነገር በጣም እየተሸጠ ነው። በቅድሚያ እግዚአብሔር ዶክተር አብይን ስለሰጠን እግዚአብሔርን አመሰግናለሁ። በተጨማሪም የኢትዮጵያን ህዝብ ከኔ የበለጠ እንኳን ደስ ያለ እላለሁኝ። እና በጣም ደስተኛ ነን ዶክተር አብይ ማለት ለኔ። ራሱ ገብርኤል ሌላ እኮ መልአክተኛ መልአክ ነው የሚመስለኝ። እና በጣም ተደስተናል። እግዚአብሔር እንግዲህ ይጠብቀው ሁሉንም የኢትዮጵያን ሕዝብ ሰላምና ደህና ያድርገው ላለሁኝ እና ጅምሩ በጣም ደስ ይላል። በእርግጥ ብዙ የሚሰሩ ስራዎች አሉ የሁላችንም እርዳታ ይጠይቃል። ብቻቸውን የሚያደርጉት ነገር የለም እና ሁላችንም በሀሳብም በምንም መደገፍ ይኖርብናል። በጣም ደስ ይላል። አሁንም በድጋሚ ኢትዮጵያ ሕዝብ እንኳን ደስ አላችሁ እላለሁ። ለቅዳሜው የመደመር ቀን እየተዘጋጀው ነው። ቲሸርት መግዛት ለኔም ለጓደኞቼም እየገዛው ነው። እንግዲህ ቅዳሜን ዶክተር አብይን ሞቅ ባለ ለመቀበል ዝግጅት ላይ ነኝ ማለት ነው። በመጀመሪያ ልጠይቃቸው የምችለው ነገር ቢኖር የቆንጅቦችን አስቁምልን ነው የሚለው መጀመሪያ በሰት አንድ ሌላቸው ይገባል። ይህንን ነው የምጠይቃቸው ጥያቄ። እኔ ዲሲ ነዋሪ ነኝ። ቦታው ላይ እንደምገኝ እርግጠኛ ነኝ። ዶክተር አብይ እጅግ በጣም የሚደንቅና የሚገርሙ ድንቅ ድንቅ የሆኑ ስራዎችን እየሰራ ነው ያለው። ህዝቡም ተቀብሎታል። ከጫፍ እስከ ጫፍ የኢትዮጵያ ህዝብ ተቀብሎታል። ዊዛውት ቀንጅቦች ብቻ እነሱ ሲቀሩ፣ የተቀረው ከዶክተር አብይ ጋር መሆኑ በተለያየ በሚዲየም በምንም እያየነው ነው። አንዱ ምን ነኝ ተቀብየዋለሁ። ምንጊዜም ከዶክተር አብይ ጋር አለ በዳላስ ኤርፖርት ነበር እሳቸውን ለመቀበል ህዝቡ፣ የህዝቡ ይሄ ነው የማይባል በጣም ቁጥራቸው በዛ ያለ ኢትዮጵያኖች እዛ ወጥተው ተቀብሏቸዋል። ይሄ ራሱ ምን ያህል ህዝብ በህዝቡ ልብ እንዳሉ የሚያሳይ ነገር ነው። ዶክተር አብይ ኢትዮጵያውያን 100 ፐርሰንት የተቀበለው ምርጥ መሪ መሆናቸውን ምንም የምጠራጠረው ነገር የለም። ያሸንፋል ገና ያሸንፋል። ያ ሰይፉ አያቶ ባላለሁ ከዋሽንግተን ዲሲ የማይፈራ የማይኮራ ሰው are in Gatina, DOA. We're in Gatina. The Gabina the Gatina, እየተከታተላችሁ የምትገኙት የአማርኛ ድምጽ ሬዲዮ የጋቢና ዝግጅታችንን ነው። ወደ የሚቀጥለው ዘገባችን ነው የምናልፈው። ይህም ትላንት በመኪናቸው ውስጥ ሞተው የተገኙት የታላቁ የህዳሴ ግድብ ግንባታ ዋና ስራ አስኪያጅ ኢንጂነር ስመኘው በቀለ ከዚህ ቀደም ከትግርኛ ቪኦኤ ባልደረባችን ጋር በትረ ስልጣን ጋር ያደረጉትን ቃለ ምልልስ በአጭሩ ስለ ስራቸውን ለማስታወስ ያህል እናስማችሁ። ታላቁ ኢትዮጵያ ህዳሴ ግድብ በቤኒሻንጉል ጉሙዝ በሚባል ብሔራዊ ክልላዊ መንግስት ጉባ እና ሰዳን በሚባሉ ወረዳዎች ላይ ነው እየተገነባ ያለው። በዚህ የስራ ቦታ ያው በርካታ ሰራተኞች አሉ። በአሁኑ ሰዓት ዘጠኝ ሺህ የሚሆኑ ሰራተኞች አሉን። ከዚህ ዘጠኝ ሺ ሰራተኞች ውስጥ ወደ አራት መቶ የሚሆኑት ከሀያ አምስት ሀገራት ተቀጥረው እየሰሩ ያሉ የውጭ ሀገር ዜጎች በተለያየ ሙያ ተሰማርተው ያሉበት ፕሮጀክት ነው። ስለዚህ እኛም ከስራ ባልደረቦች ጋር ሆኜ መራለሁ በሀገር ውስጥም በውጭም ያለ ነው ኢትዮጵያውያኖች፣ ኢትዮጵያ ዲያስፖራዎች፣ ትውልደ ኢትዮጵያውያን ሁላችንም በየትም ሀገር በየትም በአጠቃላይ በቅርብ የምንከታተለው ትልቁና የዘመኑ ስጦታችን የምንለው ፕሮጀክት ላይ ነኝ መጋቢት ሀያ አራት ቀን ሁለት ሺ ሶስት አመተ ምረት በቀድሞው ጠቅላይ ሚኒስትራችን አቶ መለስ ዜናዊ በታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ሳይት ላይ የመሰረት ድንጋይ በማስቀመጥ ለሁላችንም ባልተጠበቀ ሁኔታ ያው በአባይ ወንዝ ላይ ትልቅ ስራ መጀመራችንን ይፋ ሲያደርጉ ሁላችንም በያለንበት ቦታ ሁሉ ምን ያህል ስሜታችንና ደስታችን እንደገለጥን ይታወቃል። በታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ሁለት ዋና ዋና ኮንትራክተሮች ነው ያሉት አንደኛው ሳሊኒ ኢምፕሪጅሎ የምንለው የጣሊያን ኩባንያ ነው። የሲቪል ስራውን የሚሰራ ኢፒሲ ኮንትራክተር ነው። ሌላው ደግሞ የሀገራችን ብረታብረትና ኢንጂነሪንግ ኮርፖሬሽን የሃይድሮ ሜካኒካል፣ ሃይድሮሊክ ስቲል ስትራክቸር፣ ኤሌክትሮ ሜካኒካል የምንላቸው እና ከዚሁ ጋር ተዛማጅነት ያላቸውን ስራዎች ማለትም የዲዛይን የፍብረካ፣ የተከላ እና መጨረሻን ፈትሾ የማስረከብ ስራዎችን የሚሰራልን የስራ ተቋራጭ ነው። አማካሪ መሀንዲስ ጆይንት ቬንቸር ነው። የፈረንሳይና የጣሊያን ሀገር ሁለት አማካሪ መሀንዲሶች ጥምረት በመፍጠር ጆይንት ቬንቸር ሆነው ያማክሩናል። እነሱም ኮይነቬሌ የሚባል የፈረንሳይ ኩባንያ እና ኤሌክትሮ ከንሰልት የሚባል የጣሊያን ኩባንያዎች ናቸው። በአጠቃላይ ስድስት ሺህ ሜጋዋት ሀይል ማለት የምንችልበትን ሁኔታ ይፈጥሩልናል ማለት ነው። ትላንት በመኪናቸው ውስጥ ሞተው የተገኙት የታላቁ የሕዳሴ ግድብ ግንባታ ዋና ስራ አስኪያጅ የኢንጂነር ስመኘው በቀለ የቀብር ሥነ ሥርዓት የፊታችን እሁድ እንደሚፈጸም አስተባባሪ ኮሚቴው አስታውቋል። Yeah.

ለኢንጂነር ስመኘው በቀለ ቤተሰቦችና የስራ ባልደረቦች እንዲሁም ለመላው ኢትዮጵያውያን መጽናናትን እንመኛለን። ወደሚቀጥለው ዘገባችን ነው የምናልፈው። ነገ ቅዳሜና እሁድ በመላው ትግራይ ሰላማዊ ሰልፍ እንደሚካሄድ የትግራይ ክልል ኮሚኒኬሽንስ ቢሮ ኃላፊ አቶ ረዳይ ሀለፎም ዛሬ አስታወቁ። ያነጋገራቸው አለም ፍስሀ ከመቀሌ ተከታዩን ዘገባ አድርሶናል። የዚህ ሰልፍ ዋነኛ ዓላማው ለብዙ ጊዜ ህዝብ ያነሳው የነበረ ጥያቄና መንግስትና ህወሓትም የተታገልበት ነበር። እንዲህ ይሉታል። ባለፉት ሀያ ዓመታት የነበረው ሰላምም ጦርነትም የሌለበት የኢትዮጵያና የኤርትራ ግንኙነት በዘላቅነት ይፈታ፣ በሁለቱ ህዝቦች መካከል ያለው ሰላም ወደ ነበረበት ቦታ ይመለስ፣ ለዚህ ደግሞ መንግስት መወጣት ያለበትን ድርሻ ይወጣ የሚል ጥያቄ ነበረ። የትግራይ ብሔራዊ ክልላዊ መንግስትም መንግስት የሚመራው ህዝባዊ ወያነ ሓርነት ትግራይም ጥያቄው ትክክለኛም ተገቢም ስለሆነ ጥያቄውን ተቀብለው በቀጣይነት እየሰሩበት ነበር። በመጨረሻ ፍሬ አፍርቶ በኢህአዴግ ደረጃም የውይይት አጀንዳ ሆኖ በመጨረሻ ውሳኔ እንዲያገኝ ሆነዋል። እኛም በሙሉ ልብ ነበር የተቀበልነው፣ በሙሉ ልብ ነው የምንቀበለው። በሐምሌ 21ና 22 የሚካሄደው በመላ ትግራይ የሚካሄደው ሰላማዊ ሰልፍም የኢትዮጵያና የኤርትራ የሰላም ጉዳይ ተጠናክሮ እንዲቀጥልና ወደነበረበት ሁኔታ እንዲመጣ ድጋፍ ለመስጠት ነው ማለት ነው ህዝቡ የሚወጣው። አቶ ረዳይ ይህ የሁለት ህዝቦች የሰላም ጉዳይ ዋነኛ የሰልፍ ዓላማ ሲሆን ከዚህ ጎን ለጎን መተላለፍ ያለበት መልእክት ያሉት ደግሞ በዚህ እለት ግን ከባለፉት ዓመታት ጀምሮ በተለያዩ የሀገራችን አካባቢዎች እየተፈጸሙ ያሉ ማንነትን ማዕከል ያደረጉ ጥቃቶች እንዲቆሙ ደግሞ መልእክት የምናስተላለፍበት ይሆናል። ዜጎች በየትኛውም የሀገራቸው አካባቢ በሰላም የመንቀሳቀስ የመኖር ሀብት የማፍራት ህገ መንግስታዊ መብትና ነጻነት አላቸው። ይህንን ህገ መንግስታዊ መብትና ነጻነት ለማሳጣት የሚደረገው ማንኛውም እንቅስቃሴ ተቀባይነት የለውም። ማንኛውም ኢትዮጵያ ቢሆን ሊቀበለው የሚገባ ጉዳይ አይደለም። እዚያ አጋጣሚ ይህንን ሰላማዊ ሰልፍም ይህንን መልእክት የሚያስተላልፍ ይሆናል። አቶ ረጋይ ሰላማዊ ሰልፉ ሰለማው ሆኖ እንዲያልፍ መንግስት መድረግ ያለበት ነገር እያደረገ ሲሆን ህዝብ ለዚህ የራሱ የሆነ ሰለማው ሰልፍ ሰለማው በሆነ መንገድ እንዲጠናቀቅ የበኩልን ድርሻ እንዲወጣ የላቀ እምነት አለን ካሉ በኋላ በዚህ አጋጣሚ እንዲህ ብለዋል። ትላንትና ሁለት አንድ በጣም አስደንጋጭ ዜና ሰምተናል። በታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ዋና ስራ አስኪያጅ የነበረው ጀግና መሐንድሳችን ኢንጂነር ስመኘው በቀለ ከዛ ዓለም በሞት እንደተለየ ሰምተናል። የትግራይ ህዝብና የትግራይ መንግስት ጥልቅ የሆነ ሐዘን ተሰምቶናል። ቅስም የሚሰብር ዘናም ነው። ይህንን መራራ ሐዘን መግለጽ እንፈልጋለን። ሰላማዊ ሰልፉ እሁድ በመላ የትግራይ ወረዳና ከተሞች እንደሚካሄድ አቶ ረዳ ገልጸዋል። አለም ፍስሃ ከመቀለ እየተከታተላችሁ የምትገኙት ጋቢና ቪኤን ነው። ወደሚቀጥለው ዘገባችን ነው የምናልፈው። ዚምባብዌ የቀድሞ መሪዋ ሮበርት ሙጋቤ የማይሳተፉበትን ታሪካዊ ምርጫ ከስምንት ዓመታት በኋላ ለመጀመሪያ ጊዜ የፊታችን ሰኞ ሐምሌ 23 ቀን 2010 ዓ ም ታካሂዳለች። መራጮችና ታዛቢዎች ግን በምርጫው ነጻና ትክክለኛ በመሆን ላይ አዎንታዊ መሆናቸውን የሚገልጹት በጥንቃቄ ነው። አዲስ የሚመረጠው መሪም የገባውን ቃል ጠብቆ ለውጥ በማምጣት ለማምጣትና አለማምጣቱን ጥያቄ ላይም ጥርጣሬ ያላቸው። አኒታ ፓዌል ከሀረሬ የላከችው ዘገባ ደርሶናል። ሰለሞን ክፍሌ እንደሚከተለው አቀናብሮታል። በዚምባብዌ ታሪካዊ ምርጫ ሊካሄድ ነው እና የአዲስ ምዕራፍ ጎህ ሊቀድ ነው ማለት ነው ብለህ ጥያቄ ብታቀርብ የምታገኘው መልስ የሚወሰነው ጥያቄው በቀረበለት ሰው ላይ ሆኖ ታገኛለህ። ፕሬዚደንት ኤመርሰን ምንጋጓ ከተመረጡ ከስምንት ወራት በኋላ ዋናው የዚምባብዌ ችግር የምጣኔ ሀብት እድገቷ አነስተኛ መሆኑ ነው። ዛሬ ሀገሪቱ ውስጥ ገንዘብ ማግኘት በጣም አስቸጋሪ ነው። ምንጋጓ የቀድሞው ፕሬዚደንት ሮበርት ሙጋቤ ሥልጣን ከለቀቁ በኋላ አመራሩን ተረክበው ቃለ መሐላ በፈጸሙበት ሥነ ሥርዓት ላይ ለኢኮኖሚው ቀውስ መፍትሔ የሚሆን እርምጃ ፈጥኜ እወስዳለሁ ሲሉ ነበር ቃል የገቡት። ምንጋጓ የገቡት ቃል ግን እስካሁን ተግባራዊ አልሆነም። በዋና ከተማዋ ሐራሬ ጎዳናዎች ላይ በመዘዋወር በዚህ ምንጋጓ ሊያሸንፉ ይችሉበታል ስለሚባለው የዘንድሮው የዚምባብዌ ምርጫ ሰዎችን ብትጠይቅ የምታገኛቸው መልሶች በጣም የተለያዩ ሆነው ታገኛለህ። የአንድ ፕሮጀ ኃላፊው ኩድዛይ ማሮንጎይ እንዲህ ይላሉ። በጣም ተደስቻለሁ። ድባቡም ሰላማዊ ነው። የምረጡኝ ዘመቻውም እንዲሁ በአብዛኛው ሰላማዊ ነው። የዕለት ተዕለት ተግባራችንም በሰላም እያካሄድ እንገኛለን። ያለ ፍርሃትና ወከባ ነው እየወጣን የምንገባውና አሁን በጣም ደስ የሚል ነው። ትሪፊን ቺዝቦንዶ ተማሪ ናት። ለውጥ የመምጣቱን ጉዳይ ትጠራጠራለች። ሀቀኛ ለውጥ ስለመምጣቱ እርግጠኛ አይደለሁም። በዚህ ሳቢያ ያን ያህል የሚያስፈነድቅ ነገር የለም ለጊዜው። ምክንያቱም እኔን በተመለከተ ከዓመት ዓመት ለብዙ ጊዜ ያየነው ተመሳሳይ ነገር ነው። ብዙም ተስፋ የሚሰጥ ነገር የለም። ስለዚህ ለውጥ ይኖራል ወይስ ቃል የተገቡት ትላልቅ ነገሮች ዝም ብለው ቃላት ብቻ ናቸው? የምርጫው ቀን እየተቃረበ ሲሆን ዚምባብያውያን የተስማሙ ባይሆንም ትኩረት ሰጥተው ግን ውጤቱን በመጠባበቅ ላይ ናቸው። በመጨረሻም ቀጣዩ የሚሆነው ዘገባችን የጠቅላይ ሚኒስትሩን ጉብኝት ለማስተናገድ የተለያዩ የማህበረሰብ አባላት ሲያደርጉ የቆየውን ዝግጅት ይመለከታል። የመጀመሪያው አጭር ክፍል እንሆ። አሉላ ከበደ ነው። ደመቀ ዘመነ ይባላለሁ በኢትዮጵያ ኤምባሲ በሚኒስትር ካውንስለር ደረጃ የዲያስፖራን ዘርፍ በኃላፊነት እያስተባበርኩ ይገኛለሁ። ፋሲሊቴት በማድረግ ደረጃ የህዝባዊ ተሳትፎ የሚባለውን በርከት ያለ ሰው የሚመጣበት የሚገኝበት ፕሮግራም ላይ ነ ምሰራው ከህብረተሰቡ የተወጣጡ ሌሎች የኮሚቴ አባላት የሚዲያን የሚያስተባብሩ የኮሚቴ አባላት አሉ። የሴኪሪቲ ጉዳይን የሚያስተባብርም እንደዚሁ አለ። ፕሮቶኮልን ጉዳይም የሚያስተባብሩ ሰዎች አሉ። እነዚህ ናቸው ያሉት አብዛኛው ኮሚቴ። እጅግ አመሰግናለሁ ለእድሉ። ጌታቸው በጋሻው እባላለሁ። እኔ የምወክለው ራዕይ ለኢትዮጵያ ቪዥን ኢትዮጵያ የሚባለውን የኢትዮጵያውያን ምሁራን ባለሙያዎች እና የመብት ተከራካሪዎችን የሚወክል ነጻ የሆነ ከማንኛውም የፖለቲካ ፓርቲ ጋር ያልወገነ እና ኢትዮጵያውያን ነጻ አስተሳሰባቸውን በኢትዮጵያ ሁለንተናዊ ጉዳዮች ላይ የሚመራመሩትን በነጻ መድረክ ለማቅረብ እንዲችሉ የስራ ውጤቶቻቸው ወይም የጥናት ግኝቶቻቸው ወደ ኢትዮጵያ እንዲተላለፉ ከኢሳ የሬዲዮና የቴሌቪዥን ፕሮግራም ጋር በመተባበር ሲያካሄድ የቆየ ነው። እስካሁን ድረስ አምስት ትላልቅ ኮንፈረንሶችን አዘጋጅቶ ምርጥ የኢትዮጵያ ምሁራን ሀሳቦቻቸውን ያካፈሉ ባቸው ኮንፈረንሱን ሲያካሄድ ቆይቷል እና የኢትዮጵያን የፖለቲካ፣ የኢኮኖሚ፣ ማህበራዊ ጉዳዮች የሚያጠናና የሚከታተል ስብስብ ነው። አመሰግናለሁ። በዚህ ጠቅላይ ሚኒስትር አብይ አህመድን ለመቀበል በተሰናዳ ስነ ስርዓት ዛሬ መጀመሪያው ቀን ነው። ከዛሬ እስከ ማክሰኞ ድረስ በተለያዩ አካባቢዎች በሚያደርጓቸው እንቅስቃሴዎች በዋሽንግተን ዲሲ የሚካሄደውን ስነ ስርዓት ከማህበረሰብም ከመንግስትም ድና አቶ ደመቀ ያሉ ውክልና ያላቸውን የተለያዩ ኮሚቴዎች ተደራጅተው በሚያስተናግዷቸው ስርአቶች ውስጥ ዶክተር ጌታቸው እስኪ እርሶና አጋሮቸው ስለምታስተባብሩት ኮሚቴ ስራ ይግለጹልን። ተጋባዦቻችሁስ እነማን ናቸው? መልካም። በአብዛኛው የሚወክለውና የሚጋብዛቸው ካሁን ቀደም በኢትዮጵያ አገራዊ ሁኔታዎች ላይ ጥናቶች ያደረጉና እነኚህን ጥናት እና ግኝቶቻቸውን ይሄ ራይ ለኢትዮጵያ ቪዥን ኢትዮጵያ በሚያዘጋጃቸው ኮንፈረንስ ላይ ያቀረቡ በአካል ተገኝቶ ለማቅረብ ካልቻሉ በጽሁፍ የላኩትን በተለያዩ የፓነል ዲስከሽን ወይ ጋራ ስብሰባዎች ላይ በመገኘት ሀሳብ፣ አስተያየት ሲሰጡ የነበሩትን ባለሙያዎች በትምህርት ቤት አካባቢ አካዴሚክስ የምንላቸው እና ባለልዩ ሙያ ባለቤቶች የሆኑትን ነው እንግዲህ የጋበዝናቸው ማህበራዊ ተሳትፎም ያላቸውን በዚህ ላይ ቢገኙ ይጠቅማሉ ሀሳብ ለመስጠት ዋናው ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ እዚህ ሲመጡ ሊገናኟቸው ይገባል የምንላቸውን አይነት ሰዎች ነው በተሰጠን ቦታ መሰረት ለመጋበዝ የሞከር ነው እና ይሄ ልዩ እድል ለጠቅላይ ሚኒስትራችንም በርና እድል ይከፍታል። ከእንደዚህ አይነት የህብረተሰቡ ክፍል ጋር ለመገናኘት ሀሳብ ለመስማት እና ጥያቄዎች አሏቸው ለነኚህ የህብረተሰቡ ክፍሎች ምላሽ ለመስጠት እንዲችሉ እና ይሄንንም የምናደርገው በራሳችን ብቻ ሳይሆን ከ እንግዲህ የዚህ የጠቅላይ ሚኒስትሩን በዩናይትድ ስቴትስ ጉብኝት እየተመለከተ በአሉላ ከበደ የተዘጋጀው ሙሉ ዘገባ ዛሬ በመደበኛው የምሽት ዝግጅታችንና በማህበራዊ ድረገጻችን ሙሉ ዘገባውን ታገኙታላችሁ። ለዘገባው አሉላ ከበደ እናመሰግናለን። የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል። መልካም ምሽት። खोन राडियो में